ትኩረት፣ በአፍሪካ በደቡብ ሱዳን ከአንድ ወር በፊት ስልጣናቸውን የለቀቁት ሊየትና ጀኔራል ቶማስ ሲሪሎ ስዋካ እንደ ጎርጎሪዮሳውያኑ የዘመን ቀመር ባለፈው ሰኞ መጋቢት 6 ቀን 2017 ዓ ም በፕሬዝደንት ሳልቫኪር በሚመራው የሀገሪቱ መንግስት አንጻር የሚታገል አንድ የአማጽያን ቡድን አቋቁመዋል። ሌተና ጀነራል ስዋካ ናሽናል ሳልቬሽን ፍሮንት በምህጻሩ ኤንኤስኤ የተባለውን ጸረ መንግስቱን ቡድናቸውን ያቋቋሙት ደቡብ ሱዳን ሁሉን የህብረተሰቡን ክፍል የሚያሳትፍ ውይይት በጀመረችበት ጊዜ በመሆኑ ሂደቶችን ይበልጡን እንደሚያወሳስብ ታዛቢዎች አመልክተዋል። ይሄው አጠቃላይ ውይይት እንደ ጎርጎሪዮሳውያኑ የዘመን ቀመር ነሐሴ 2015 ዓ ም በተቀናቃኞቹ ፕሬዚደንት ሳልቫ ኪር እና በቀድሞ ምክትላቸው ሪየክ ማቸር መካከል የተፈጠረውን ውዝግብ ለማብቃት የተፈረመውን የሰላም ስምምነት በተግባር መተርጎም የሚቻልበትን ሁኔታ የማመቻቸት ዓላማ አስቀምጧል። በዚህም የተነሳ የደቡብ ሱዳን መንግስት በአንጻሩ የሚታገል አዲስ የአማጽያን ቡድን ያቋቋሙትን ሌተና ጄኔራል ቶማስ ሲሪሎ ስዋካ የኃይሉን ተግባር እንዲተዉና ለሀገሪቱ ብዙ ችግሮች መፍትሄ በሚያፈላልገው ውይይት ውስጥ እንዲሳተፉ ጥሪ ማቅረቡን የደቡብ ሱዳን ማስታወቂያ ምንስት ማይክል ማክዌይ ከጥቂት ቀናት በፊት ለጋዜጠኞች አስታውቀዋል። ስዋካ ካ የጀመሩትን አመፅ ካላቆሙና ብሔራዊውን ውይይት ካልተቀበሉ በቀጣይ ምን ማድረግ እንዳለብን ማሰብ ይኖርብናል። ስዋካ ያሰቡትን እቅድ ተግባራዊ ለማድረግ እስኬት ድረስ ርቀው እንደሚሄዱ ምናያለን። አዲሱ ጸረ መንግስት ቡድን ናሽናል ሳልቬሽን ፍሮንት በደቡብ ሱዳን ሰላምና መረጋጋት ሊያወርድ እንደሚችል ባለሙሉ ተስፋ መሆናቸውን የገለጹት ሌተና ጄኔራል ስዋካ ፕሬዚደንት ሳልቫ ኪር በሀገሪቱ ተጨማሪ ደም ሳይፈስ ስልጣናቸውን ቢለቁ መልካም እንደሚሆን ተናግረዋል። በደቡብ ሱዳን ብሔራዊ ጦር ውስጥ የጠቅላላ የሎጂስቲክ ምክትል ዋና አዛዥ የነበሩት ሌተና ጄኔራል ሲሪሎ ስዋካ የናሽናል ሳልቬሽን ፍሮንት ቡድናቸው ፕሬዚደንት ሳልቫኪር እስኪወርዱ ድረስ እንደሚታገል በማስታወቅ የደቡብ ሱዳን ሕዝብ በዚሁ ትግል እንዲሳተፍ ጠይቀዋል። ይሁንና ይኸው ሌተና ጀኔራል ቶማስ ሲሪሎ ስዋካ ጥሪም ሆነ ያቋቋሙት የናሽናል ሳልቬሽን ፍሮንታቸው ለደቡብ ሱዳን መንግስት አንዳችም ስጋት እንደማይደቅን ነው የማስታወቂያ ሚኒስትሩ ማይክል ማክዌይ ያስረዱት። ይህ ተንቀሳቃሽ እንቅስቃሴ ነው። ትክክለኛ መሪ ከሆንክ ሕዝብህን ወደ ስደተኛ መጠለያ ጣቢያዎች እንዲሄድ በፍጹም አትቀሰቅስም። ለምሳሌ እኔ መሪ ብሆን ጫካ ገብቼ ነው የምታገለው። ሕዝቤም ወደ ጫካ በመምጣት አብሮኝ እንዲታገል ነው ጥሪ የማደርግለት። ለምንድን ነው በስደተኞች መጠለያ ጣቢያዎች እንዲቀላቀሉ የምትጠይቀው? በዚያ በአንተ ስር ሳይሆን በተባበሩት መንግስታት ድርጅት ስር ነው ያሉት። እና ስዋካ በስደተኞች መጠለያ ጣቢያዎች ያለውን ህዝብ ለትግላቸው ለማግኘት አስበው ከሆነ ይህ በፍጹም አይሆንም እላለሁ። ከኢኳቶሪያል ግዛት የሚወለዱት በመላይቱ ደቡብ ሱዳን የተከበሩ የነበሩት የሌትና ጀኔራል ቶማስ ሲሪሎ ስዋካ ስልጣን መልቀቅ ለፕሬዝደንት ሳልቫኪር መንግስትና ለጦር ኃይሉ እንደ ትልቅ ውርደት መታየቱን ታዛቢዎች ገልጸዋል። ስዋካ የአንድ ጎሳ የበላይነት ፖሊሲ ይከተላሉ ያሏቸው ፕሬዝደንት ሳልቫኪር እና በብዛት የዲንካ ጎሳቸው አባላት የተጠቃለሉበት ጦር ኃይል በደቡብ ሱዳን የጎሳ ማጽዳትና የሀገሪቱን ንብረት የመዝረፍ ዘመቻ እያካሄዱ ነው በሚል ወቀሳ ሰንዝረዋል። የኤኳቶሪያል ግዛት ከጥቂት ወራት በፊት ከጦር ኃይሉ ጥቃት እስከተሰነዘረበት ጊዜ ድረስም ሰላማዊ አካባቢ ሆኖ መቆየቱን ስዋካ አክለው ገልጸዋል። የተባበሩት መንግስታት ድርጅት የሰብዓዊ መብት ጉዳዮች ተመልካች ኮሚሽን ከጥቂት ጊዜ በፊት ያወጣው አንድ ዘገባ በደቡብ ሱዳን የዘር ማጽዳት ዘመቻ እየተካሄደ እንደሆነና ሀገሪቱም በጎሳ ጭፍጨፋ አፋፍ ላይ እንደምትገኝ አመልክቶ ነበር። ዘገባው አክሎ እንዳስታወቀው የሀገሪቱ ጦር ሲቪሉን ሕዝብ ሆን ብሎ የማስራብና በቦምብ የመደብደብ ተግባር ፈጽሟል። የደቡብ ሱዳን መንግስት ከፍተኛ ባለስልጣናትም ጥላቻ የሚያስፋፋ ንግግር እንደሚያሰሙ ዘገባው በተጨማሪ መግለጹ የሚዘነጋ አይደለም። ይሁን እንጂ ደቡብ ሱዳን በጎሳ ጭፍጨፋ አፋፍ ላይ ትገኛለች በሚል የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ተመልካች ኮሚሽን ያወጣውን ዘገባ በተመለከተ የዓለሙ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ሰሞኑን በናይሮቢ ኬንያ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ይኸው ስጋት በወቅቱ በጉልህ እየቀነሰ መምጣቱን ነበር የገለጹት። ገዘልሻፍት ፍር በድሮተ ፈልከር በሚል መጠሪያ የሚታወቀው ለውሁዳን ብሔሮች መብት የሚሟገተው የጀርመናውያኑ ድርጅት ኃላፊ ኡልሪሽ ዴሊዮስ ደቡብ ሱዳን በጎሳ ግጭት አፋፍ ላይ ትገኛለች የተባለበትን ስጋት አንቶኒዮ ጉተረሽ ቀንሷል ያሉበትን አነጋገራቸውን ችግሩን አሳንሶ ማሳየት ነው በሚል አጣጥለውታል። እንደ ኦልሪሽ ዴሊዮስ አስተሳሰብ የተባበሩት መንግስታት ድርጅት በደቡብ ሱዳን ለሚፋለሙት ወገኖች ሁሉ የሰብአዊ መብት የማክበር ግዴታ እንዳለባቸው ግልጽ በማድረጉና የረሃብ አደጋ ላሰጋው የሀገሪቱ ህዝብም አስቸኳዩ የምግብ እርዳታ የሚቀርብበትን ሁኔታ በማመቻቸቱ ተግባር ላይ ሊያተኩር ይገባል የተባበሩት መንግስታት ድርጅት እንዳስታወቀው ደቡብ ሱዳን በአሁኑ ጊዜ አሳሳቢ የረሃብ አደጋ ስጋት ተደቅኖባታል አስቸኳዩ እርዳታ ካልቀረበላትም ወደ አምስት ነጥብ አምስት ሚሊዮን የሚጠጋ የሀገሪቱ ህዝብ የምግብ እጥረት ያጋጥመዋል ካለፉት ሶስት ዓመታት ወዲህ የቀጠለው ውዝግብ ህዝቡን ችግር ላይ እንደጣለው በደቡብ ሱዳን የእርዳታ ስራ የሚያከናውነው የዓለም የምግብ ድርጅት በምሕፃሩ ደብልዩ ኤፍ ፒ ቃል አቀባይ ጆርጅ ፎሚኒየን ለዶይቸቬለ ገልጸዋል። ውዝግቡ እንደ ጎርጎሮሳውያን አቆጣጠር ከ2013 ዓ.ም ወዲህ ቀጥሏል። ይህ ውዝግብ ህዝቡን ከመኖሪያ ቀየው አፈናቅሏል። ደቡብ ሱዳናውያን አርሰው ምርት እንዳያመርቱ አድርጓቸዋል። ከብቶቻቸውንም አሳጥቷቸዋል። ገንዘብ የላቸውም። በአካባቢያቸውም ገበያ የለም። ከዚህ በተጨማሪም በውጊያ ሰበብ የሰብዓዊ እርዳታ ወደ የአካባቢያቸው መግባት አይችልም እና አስከፊ ሁኔታ ውስጥ ይገኛሉ። በዚህ አሁን እርዳታ እያከፋፈልን ባለንባቸው በአንዳንድ የቀድሞ የዩኒቲ ግዛት አካባቢዎች ከከፋ ረሃብና ጠኔ ጋር የሚመሳሰል ሁኔታ ይታያል። ሌተና ጀነራል ቶማስ ሲሪሎ ስዋካ ባለፈው የካቲት 7 2017 ዓ ም ስልጣናቸውን ከለቀቁ ከአንድ ወር በኋላ የደቡብ ሱዳን የስራ ሚኒስትር የነበሩት ጋብርኤል ዶፖላም የፕሬዝደንት ሳልቫኪር ዋነኛ ተቀናቃኝ ለሆኑት በስደት በደቡብ አፍሪቃ ለሚገኙት የቀድሞው የሀገሪቱ ምክትል ፕሬዝደንት ሪየክ ማቸር ታማኝነታቸውን በመግለጽ ስራቸውን ለቀዋል። የደቡብ ሱዳን የጦር ፍርድ ቤቶችን ስራ በመሪነት ያስተዳድሩ የነበሩ ሁለት ከፍተኛ ባለስልጣናት ብርጋዲየር ጀነራል ሄንሪ ኦያይና፣ ኮሎኔል ካሊድ ኦኖ ሎኪም የሀገሪቱ መንግስት በስራቸው ላይ ባደረገው ከፍተኛ ጣልቃ ገብነት ሰበብ ሴቶችን በመድፈርና ሲቪሎችን በመግደል አብዝተው የሚወቀሱትን ወታደሮች ስነ ስርዓት ለማስያዝ አለመቻላቸውን በማስታወቅ ከስራ ተሰናብተዋል። በደቡብ ሱዳን ከፍተኛ ባለስልጣናት ስራቸውን ለቀው የተቃዋሚውን ጎራ እየተቀላቀሉበትና የትጥቁን ትግል የጀመሩበት ድርጊት እንዲሁም የረሃቡ አደጋ የደቀነው ስጋት የሀገሪቱ ህዝብ ስቃይ በቅርቡ እንዳያበቃ ከፍተኛ እክል መደቀኑን የፖለቲካ ታዛቢዎች ገልጸዋል።